ሰላም፣ እንደምን አርፍዳችኋል። ካሳሁን ሰቦቀነኝ፣ የኤስቢኤስ አማርኛ ሚያዚያ አስር አጫጭር ዜናዎችን እነሆ። የዓለም ጤና ድርጅት ጄኔቫ ላይ ለተካሄደው የከፍተኛ ለጋሽ አገራትና ድርጅቶች ተወካዮች ለኢትዮጵያ የሚያስፈልጋት ሰብአዊ እርዳታ መጠን እየጨመረ መምጣቱን የድርጅቱ ምክትል ዳይሬክተር ማይክል ራያን ገልጠዋል። ምክትል ዳይሬክተሩ በተለይም ረሃብና ተላላፊ በሽታ እንደ ትግራይ፣ አማራ፣ አፋርና ኦሮሚያ ክፍለ ሀገራት እየተስፋፉ መሆኑንም አክለው አመላክተዋል። በማያያዝም ኢትዮጵያ መጠነ ሰፊ የኮሌራ ወረርሽኝ እንደገጠማትና በስምንት ክፍለ አገራት ውስጥ አርባ አንድ ሺህ ሰዎች መጠቃጣቸውን ሪፖርቶች ማመልከታቸውን በተጨማሪም የወባና ኩፍኝ በጣሙን አሳሳቢ በሆነ ደረጃ በመዛመት የአገሪቱን የጤና ስርዓት እየፈተነ መሆኑን አሳስበዋል። ይህ በእንዲህ እንዳለም ከጄኔቫው የለጋሽ አገራትና ድርጅቶች ኮንፈረንስ ላይ ኢትዮጵያ እንግሊዝና የተባበሩት መንግስታት የሰብአዊ ጉዳዮች አስተባባሪ ቢሮ ከ630 ሚሊዮን ዩኤስ ዶላር በላይ ችሮታ ማሰባሰብ መቻላቸውን ኢትዮጵያ የውጭ ጉዳይ ሚኒስትር ታየ አጽቀሥላሴ ገልጠዋል። የአማራ ብሔራዊ ክልላዊ መንግሥት ሕወሓት የፕሪቶሪያውን ስምምነት ሙሉ በሙሉ በመጣስ ለአራተኛ ዙር በክፍለ አገሩ ላይ ወረራ ፈጽሟል ሲል ገለጠ። የትግራይ ጊዜያዊ አስተዳደር መጋቢት 16 የአማራ ክልል ተማሪዎችን መማሪያ መጽሐፍ እንደ ሰበብ ተጠቅሞ ይፋ ጦርነት አውጇል፣ ቅስቀሳም አካሂዷል በማለትም የግጭቱ መነሻ አመላክቷል። የአማራ ክልል መንግስት ከህወሓት ጋር ሰላማዊ ውይይት ለማካሄድ በርካታ ሙከራዎችን እንዳካሄደ ጠቅሶ ሆኖም ህወሓት የሰላም አማራጩን ወደ ጎን በመተው የማንነት ጥያቄ ያለባቸውን የራያ አላማጣ፣ ራያ ባላ አፍላ ኮረምና ዛታ አካባቢዎች ላይ ወረራ ፈጽመዋል በማለት አስታውቋል። የክልላዊ መንግሥቱ ይህንኑ ተከትሎ በተለያዩ መንግሥታዊ አካላትና መንግስታዊ ለተለያዩ መንግሥታዊ አካላትና ነዋሪዎቹ ጥሪ አቅርበዋል። በጥሪውም ለፖለቲካና የጸጥታ አካላት እንደ ትናንቱ በጽናትና በቁርጠኝነት ሕዝቡን በማደራጀት አካባቢያችሁን በመጠበቅ ታሪካዊ ኃላፊነታችሁን እንድትወጡ ለነዋሪው ሕዝብ ከመንግስት ጎን በመሰለፍ የድርሻህን እንድትወጣ፣ ለፌዴራል መንግስቱ ህወሓት በአጭር ጊዜ ከወረራቸው አካባቢዎች ለቆ እንዲወጣ በማድረግ ሕዝባችንን ከጥፋት መታደግና የሀገራችንን ሉዓላዊነት ማስከበር ይገባል። ለዓለም አቀፉ ማኅበረሰብ ህወሓት የፈጸመብንን ወረራ በጥብቅ እንዲያወግዝ፣ ከጎናችን እንዲቆም የከበረ ጥሪያችንን እናቀርባለን ብሏለን። በሌላ በኩል የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት አቶ ጌታቸው ረዳ በትግራይ ጊዜያዊ አስተዳደርና ፌዴራል መንግስት እንዲሁም በትግራይና የአማራ አስተዳደሮች ጋር ግጭት ላይ አይደለንም፣ ግጭት ላይ አይደለንም። ይህ ድርጊት ጽንፈኛ የፕሪቶሪያ ጠላቶች በሆኑት እንጂ ብለዋል። የኢትዮጵያ ንግድ ባንክ መጋቢት ሰባት በገጠመው የአሰራር ችግር ከስምንት መቶ አንድ ሚሊየን ብር በላይ በተጠቃሚዎቹ ያለ አግባብ ተወስዶበት እንደነበርና በአሁኑ ወቅት ከ762 ሚሊየን ብር በላይ ማስመለስ መቻሉን አስታውቋል። ባንኩ አስመለስኩ ያለው ገንዘብ 95 በመቶ እንደሆነ አመላክቶ ቀሪውን አምስት በመቶ በማስመለስ ተግባሩ እንደሚቀጥልም ገልጧል። የምዕራብ ሲድኒ አሲሪያን ቤተ ክርስቲያን ጳጳስን በስለት የወጋው 16 ዓመት ልጅ ጸጸት የገባው መሆኑን የቤተሰቡ ተወካይ ገለጡ። ታዳጊ ወጣቱ ሆስፒታል ውስጥ በፖሊስ እየተጠበቀ ሲሆን ገና ለጥያቄ አልቀረበም። ክስም አልተመሠረተበትም። በዚሁ በወክሊ ቤተ ክርስቲያን በተከሰተው አመፅ ከሁለት ሺህ በላይ ሰዎች እንደተሳተፉና በርካታ የፖሊስ ሰራዊት አባላት እንደተጎዱ ተገልጧል የኒው ሳውዝ ዌልስ ፖሊስ ኮሚሽነር ካረን ዌብ ፖሊስ 50 ያህል ተጠርጣሪዎችን ለስር እየፈለገ መሆኑን ተናግረዋል ማንቸስተር ሲቲ የሻምፒዮናን ባለቤትነቱን ጠብቆ ለመቆየት ከሪያል ማድሪድ ጋር ያደረገው ፍልሚያ አልተሳካም። ሁለቱ ቡድኖች ባካሄዱት የእግር ኳስ ግጥሚያ በፍጹም ቅጣት ምት በመጠናቀቁ ሪያል ማድሪድ አራት ለሶስት በሆነ ውጤት ማንቸስተር ሲቲን በማሸነፍ ለቀጣዩ የሩብ ፍጻሜ ግጥሚያ ለማለፍ በቅቷል። ፖድካስቶችን ለማድመጥ ኤስቤስ አማርኛን ይከተሉ ወይም ኤስቤስ ዶት ኮም ዩ አምሃሪክ ድረገጽን ይጎብኙ።